የኢትዮጵያ የሳይንስና የቴክኖሎጂ ሚኒስትር እንደገለጸው ዓለም አቀፍ የጤናና የምግብ አዘገጃጀት በምህፃሩ ኤችፒኤፍአይ የተባለው የኔዘርላንድ ኩባንያ ጤፍን ለአውሮፓ ማህበረሰብ ለማስተዋወቅና ምርምር ለማድረግ እንዲሁም ከጤፍ የሚገኘውን ጥቅም ተጋሪ ለመሆን ከኢትዮጵያ የግብርና ምርምር ተቋም ጋር ከአስራ ሁለት ዓመታት በፊት የምግባቢያ ሰነድ ተፈራርሞ ነበር። ይሁን እንጂ ኩባንያው ውሎ አድሮ ከስምምነት ሰነዱ ውጪ ጤፍን በባለቤትነት ማስመዝገብ በመጀመሩ ይህንን ድርጊት እንዲያቆም በኢትዮጵያ በኩል ተደጋጋሚ ጥረት ቢደረግም ውጤት ባለመገኘቱ ሀገሪቱ ኩባንያውን በሕግ ለመጠየቅ መገደዷን የሳይንስና ቴክኖሎጂ ሚኒስትር ዶክተር ጌታውን መኩሪያ ለዶቸበለ ተናግረዋል። ዲፕሎማቲካሊ መሄድ ይኖርብናል ብለን የተወሰኑ እንቅስቃሴዎች ጀመረን ነበር። ግን ከዛ ሳይድ የምናናግረውም ያን ያክልም ሪስፖንድ የሚያደርግልን ማግኘት ስላልቻልን ዶክመንቶችን ሁሉ ጨርሰን አሁን ለጠቅላይ አቃቤ ሕግ፣ ሳይንስና ቴክኖሎጂ ሚኒስቴር የሚመራው ናሽናል ቲም አለ። የውጭ ጉዳይ፣ የጠቅላይ አቃቤ ሕግ፣ የግብርና ምርምር ኢንስቲትዩት፣ የኢትዮጵያ አእምሮ ንብረት ጽህፈት ቤት እና የኢትዮጵያ ባዮቴክኖሎጂ ኢንስቲትዩት፣ የብዝሃ ህይወት ኢንስቲትዩት እነዚህ እነዚህ ያሉበት ናሽናል ኮሚቴ ያለ ሰው ያ ኮሚቴ ጥናቱን ጨርሰዋል። ለጠቅላይ አቃቤ ሕግ አስተላልፈዋል። አስረጂ የሆኑ ማናቸውን ኢንፎርሜሽኖች ለጠቅላይ አቃቤ ሕግ በደብዳቤ ያስ በዚህ በዚህ ውሱንና መጠነኛ ነው በተባለው የስምምነት ማዕቀፍ አማካኝነትም ለምርምርና በአውሮፓ ገበያ ላሉ ተጠቃሚዎች በሚያመች መልኩ ምግብ አዘጋጅቶ እንዲያስተዋውቅ 14 ኩንታል ጤፍ ኩባንያው ከኢትዮጵያ መውሰዱን ሚኒስትሩ ይናገራሉ። ይህ ከሆነ ከጎርጎረሳዊ 2007 ዓ.ም ወዲህ፣ ግን ኩባንያው በኪሳራ ምክንያት ተዘጋ በሚል ውሉን የተፈራረሙ ሰዎች ራሳቸው ሌላ ኩባንያ በመመስረትና ሁሉን ለአዲሱ ኩባንያ እንዲተላለፉ በማድረግ የባለቤትነት መብቱን ህጋዊ ሰላማዊ ለማስመሰል እየጣሩ መሆኑን አብራርተዋል። በዚህ የተነሳም ሀገሪቱ በአውሮፓ ገበያ ከጤፍ ታገኝ የነበረውን ጥቅም ማስጠበቅ አልተቻለም ብለዋል። ካምፓኒ ያገኘውን የፓተንት ራይት ወደ እነሱ ትራንስፈር አድርገው ያ ካምፓኒ ነው አሁን ንግድ እየነገደበት ያለው። ከዛም በኋላ የዚህ የጥቅም ተጋሪነትንም በተመለከተ ከዚህ በፊት በተፈረመው ውል ላይ ኢትዮጵያ የዚያ ጥቅም ተጋሪ እንድትሆን ለማስቻል አልተቻለም። ምክንያቱም ከኢትዮጵያ ጋር የተፈራረመው ያ ድርጅት ሊክዴት ስላደረገ ዲዞልቭ ስላደረገ አሁን ራይት ኦነርሶቹ ሌሎች ናቸው። አንቲቲ ኦፕሬት እያደረጉ ያሉት ኩባንያው በኔዘርላንድ፣ በጣሊያን፣ በጀርመን፣ በታላቋ ብሪታንያና በኦስትሪያ የጤፍ ዱቄትንና ከጤፍ የሚሰሩ ምግቦችን በተመለከተ ባለቤትነት ያለው ሲሆን ከዚህም ሌላ ኢትዮጵያውያን ነጋዴዎች በአውሮፓ ገበያ ከጤፍ የተሰሩ ምርቶችን እንዳያስገቡ እየከለከለ መሆኑን ይገልጻሉ። ይህንን ችግር ለመፍታት ከአራት ዓመት በፊትም በኢትዮጵያ ጠቅላይ ሚኒስትር በተሰጠ ትዕዛዝና አዲስ አበባ በሚገኘው የኔዘርላንድ ኤምባሲ ትብብር አውሮፓውያን አማካሪዎችን በማስመጣት ጥናት በመደረጉ ጉዳዩ በሕግ ቤት ሀገሪቱ መብቷን የምታስከብርና የምታሸንፍ መሆኗ ቢረጋገጥም እስካሁን ድረስ በዲፕሎማሲያዊ መንገድ ብቻ ጉዳዩን ለመፍታት ጥረት ሲደረግ መቆየቱን ነው የገለጹት። ያም ቢሆን ኩባንያው ለመነጋገር ፈቃደኛ ባለመሆኑ የረባ መልስ አልተገኘም ነው ያሉት። የስምምነቱ ማዕቀፍ ከጤፍ የሚሰሩ ምግቦችን ማስተዋወቅና ምርምርን መሰረት ያደረገ ስለነበር ኩባንያው ባልተጠበቀ ሁኔታ የባለቤትነት መብት ማንሳቱና አሁን የተፈጠሩ ችግሮችን ታሳቢ ያደረገ አልነበረም የሚሉት ሚኒስትሩ ያም ሆኖ ግን የኩባንያው ድርጊት ወንጀል መሆኑን ነው የሚናገሩት። ይህን ፓተንት ፋይል ሲደረግ የኢትዮጵያ ኢንተረስት ኢትዮጵያ የኢትዮጵያ ኢንዲጂነስ በመሆኑ አብሮ በተወሰነ ደረጃ መጠቀስ ነበረበት እንጂ ያ ድርጅት የአውሮፓ ዩኒየን ሄዶ የፓተንት ፋይል ሲያደርግ ጤፍ የእሱ እንደሆነ እና ከጤፍ የሚገኙ ጥቅማ ጥቅሞች የዚያ ድርጅት ብቻ እንደሆነ ማድረጉም ራሱ ወንጀል ነው ብለን ነው የምናስበ ኩባንያው ከአውሮፓ ሀገራት በተጨማሪ በአሜሪካና በጃፓን ጤፍን በባለቤትነት ለማስመዝገብ የተንቀሳቀሰ ቢሆንም የየሀገራቱ የአእምሮአዊ መብት ጽሕፈት ቤቶች የኢትዮጵያ መሆኑን በመገንዘባቸው መከልከሉን ገልጸዋል። በዚህ መንገድ የአውሮፓ ህብረት የድርጅቱን ባለቤትነት እውቅና መንፈግ ሲገባው ይህንን አለማድረጉ የሚያሳዝን ቢሆንም በአሜሪካና በጃፓን ኩባንያው ባለቤትነት የተነፈገበትን ህጋዊ ሁኔታ እንደ ማስረጃ ለማቅረብ ዝግጅት እየተደረገ መሆኑን ሚኒስትሩ ጨምረው አመልክተዋል።